ጤና ይስጥልኝ ክቡራትና ክቡራን፣ በጤና ሰነበታችሁ። ከቪኦኤ አፍሪካ የጤና አውታር የዛሬን የጤና ዝግጅት ይዤ ቀርቢያለሁ። አዳዲስ ለኤችአይቪ መጋለጥ አጋጣሚዎች ባለፉት ዐሥር ዓመታት ውስጥ በከፍተኛ ቁጥር መቀነሳቸውን የሚናገር በጎ ዜና እንዲሁም ዓለም አቀፉን የቀይ መስቀል ኮሚቴ የገንዘብ ቀውስ ሳይመታው እንዳልቀረ የሚጠቁም የቅሬታ ዘገባ ከጄኔቫና እነዚህ ኢትዮጵያውያን ጥሬ ሥጋ ለጤና ጥሩ አይደለም ቢባሉም እነርሱ መብላታቸውን አንተውም ብለዋል፣ የሚል ወቀሳ ከአዲስ አበባ አለኝ። ባለፈው የአውሮፓ ዓመት በ2012 ማለት ነው፣ በዓለም ዙሪያ በኤች አይ ቪ የተያዘ አዲስ ተጋላጭ ቁጥር 23 ሚሊዮን ብቻ ነው ሲል የተባበሩት መንግሥታት ድርጅት የኤድስ መቆጣጠሪያ መርሃ ግብር ዩኤን ኤድስ አስታውቋል። ለምን ብቻ ምክንያቱም ይህ ቁጥር ከ2001 ዓ.ም ጀምሮ በነበሩት ዐሥር ዓመታት ውስጥ በየዓመቱ ሲስተዋል ከነበረው የአዳዲስ ተጋላጮች ቁጥር በ33 ከመቶ ዝቅ ያለ ሆኖ ተገኝቷልና ነው እውነትም ምንኛ በጎ ዜና ተወራ ዘንድሮ ለዓለም ሊሳ ሽላይን አዲሱ ሪፖርት ይፋ ከተደረገበት ጄኔቫ ባስተላለፈችው ዘገባ ደግሞ ሌላ መልካምና እንዲያው ከፍ ያለ መልካም ዜና አካታለች በሕፃናቱ ዘንድ ይደርስ የነበረው በአዲስ ሁኔታ የመጋለጥ መጠን ደግሞ በ52 ከመቶ አሽቆልቁሏል። ይህ ጮቤ ያስረግጣል ጉዟችን ከኤች አይቪ ነፃ የሆነ ትውልድ መፍጠር እንደሆነ ልብ ይሏል። በ2015 ዓ ምት በአንድ ዓመት ከጥቂት ወራት ጊዜ ውስጥ አንድም ሕፃን ከኤች አይቪ ጋር እንዳይወለድ ወይም ሁሉም ሕፃናት ከኤች አይቪ ነፃ ሆነው እንዲወለዱ ወይም ለኤች አይቪ እንዳይጋለጡ ሲወለዱ ማለት ነው ማስቻል እንዲህ አይነቱ ስሜት የሚሰቅዝ ስኬት ሊገኝ የቻለው ኤች አይቪ በደማቸው ውስጥ የሚገኝ ብዙ እናቶች የኤች አይቪን ከእናት ወደ ሕፃን መተላለፍ ሊያስቆም የሚችል ሕክምናና መድኃኒት መድረስና ማግኘት በመቻላቸው ነው ሲሉ የዩኤን ኤድስ ምክትል ዋና ዳይሬክተር ማሄሽ ማሃሊንጋም ለቪኦኤ ተናግረዋል። antiretroviral medicines ኤች አይ ቪ በደማቸው ውስጥ ከሚገኝ ነፍሰ ጡሮች ስድሳ ሁለት ከመቶ የሚሆኑት ጸረ ኤች አይ ቪ ወስደዋል ነው የሚሉት ማሊንጋም። በመሆኑም በውጤቱ የዛሬ ዐሥር ዓመት ከነበረው ወደ ግማሽ ሚሊዮን የሚደርስ አዳዲስ ተያዥ ሕፃናት ብዛት ታይቶ ወደማይታወቅ ዝቅተኛ ደረጃ መውረድ ቻለ። አሁን ወደ 260 ሺህ የሚሆኑ ሕፃናት ብቻ ናቸው በኤች አይቪ እንደ አዲስ የተያዙት። በ2015 ይህ ቁጥር ወደምናለመው ዜሮ ይወድቃል ብለን ተስፋ እናደርጋለን ብለዋል የዩኤን ኤድሱ ዳይሬክተር። እስከ 2012 ዓ ም ባለው ጊዜ ዝቅተኛና መካከለኛ ገቢ ባላቸው ሀገሮች ውስጥ ወደ 9.7 ሚሊየን ሰው ፀረ ኤች አይቪ ሕክምና ማግኘቱም ይኸው የዛሬ ባለበጎ ዜና ሪፖርት አመልክቷል። ይህ ቁጥር ደግሞ በአንድ ዓመት ውስጥ የሀያ ከመቶ ማሻቀብ ማሳየቱን ይጠቁማል። ይህ ከፍተኛ ለውጥ ለሚሌኒየሙ የልማት ግቦች ማብቂያ ጊዜ ለ2015 ዓ ም ማለት ነው በአውሮፓውያኑ አቆጣጠር በመድረሻነት የተያዘውን ለ15 ሚሊዮን ሰው መድኃኒት የማድረስ ትልም መምታት እንደሚቻል ተስፋ ሰጪ ምልክት ነው ሲሉ የሪፖርቱ ጸሐፊዎች በብርታት ተናግረዋል። ባለፈው ዓመት ውስጥ በመላው ዓለም 35 ነጥብ 3 ሚሊዮን ሰው ኤችአይቪ በደሙ ውስጥ እንደሚገኝ የታወቀ ሲሆን ወደ 1.6 ሚሊዮን ሰው ደግሞ ከኤድስ ጋር በተያያዙ ህመሞች ምክንያት አልፏል። ከሳሃራ በስተ ደቡብ የሚገኘው አፍሪካ አሁንም በዓለም ላይ እጅግ የገዘፈው የኤችአይቪ ተጋላጭነት ያለበት በመሆኑ እንደሚቀጥል ሪፖርቱ ገልጿል። አሳዛኝ በዓለም ዙሪያ ካለው የኤችአይቪ ኤድስ ተጋላጭነትና ኤችአይቪ በደሙ ውስጥ ከሚገኘው ሰው ብዛት 75 ከመቶ የሚገኘው አፍሪካ ውስጥ ነው። የመንግስት አመራር ከማኅበረሰብ ጥረቶች ጋር ተቀናጅተው በአንዳንድ የአፍሪካ አካባቢዎች የወረርሽኙን አካሄድ መቀልበስ እያስቻለ ነው ብለዋል ማሊንግሃም ስለ አፍሪካ ስኬት ሲናገሩ። ከዚያው ከጄኔቫ የወጣ ሌላው የሊሳሽ ላይን ዘገባ ደግሞ ዓለም አቀፉ የቀይ መስቀል ኮሚቴ በአንዳንድ የአፍሪካ የእስያና የደቡብ አሜሪካ አካባቢዎች ለሚያካሄዳቸው ፈጥኖ ደራሽ ተግባራት እጁ ሳያጥር አልቀረም ይላል። ጠቅላይ ጽህፈት ቤቱ ጄኔቫ የሚገኘው ዓለም አቀፉ የቀይ መስቀል ኮሚቴ አይሲአርሲ በ1.21 ቢሊዮን ዶላር በጀት በ80 ሀገሮች ውስጥ የሚያከናውናቸው የነፍስ ደራሽ ተግባራት አሉት። በያዝ ነው 2013 ዓ ም ቀውስ በርትቶ በታየባቸው ማሊ፣ ፊሊፒንስና በርማ እያካሄዳቸው ላሉ ዘመቻዎቹ ወደ 165 ሚሊዮን ዶላር ማሰባሰብ ችሏል። ይሁን እንጂ ወጪዎችን ሁሉ ለመሸፈን ተጨማሪ 150 ሚሊዮን ዶላር ያስፈልገዋል አሁን ያለውን ያክል ማለት ነው። አንዳንዶቹ እጅግ አስፈላጊ ስራዎቹ የሚከናወኑት የዓለምን መገናኛ ብዙሃን ትኩረት እምብዛም ባላገኙ ሀገሮችና ማህበረሰቦች ውስጥ ነው። የአይሲአርሲ የኦፕሬሽንስ ዳይሬክተር ፒየር ክራሄምቦል እንዳሉት እንደ ደቡብ ሱዳን፣ ኢራቅ፣ ኮሎምቢያና ኮንጎ ዲሞክራሲያዊት ሪፐብሊክ ላሉት የተራዘመ ግጭቶች ላሉባቸው ሀገሮች ድጋፍ መዋል የሚቻል ገንዘብ ማግኘት አስቸጋሪ እየሆነ መጥቷል። ደቡብ ሱዳን የስደተኛው ፍልሰትም እንዲሁ እያጨናነቃት ይገኛል። በዚያ ላይ በጆንግሌ ግዛት ውስጥ የጎሳዎችና የማኅበረሰቦች ግጭት የጁባን ችግር እያባባሰው ነው። ወደ እንደዚህ አይነት አካባቢዎች አደጋ ጊዜ ደራሽ ቡድኖችን ለመላክና በተለይም የተጎዱ ሰዎችን ለማመላለስ እንዲሁም ሕክምና እንዲያገኙ ለማስቻል ሄሊኮፕተሮችን አይነት ቁሳቁስ ማንቀሳቀስን ይጠይቃል። ወደ ጆንግሌ እና በአጠቃላይም በደቡብ ሱዳን ውስጥ እንደዚያ አይነት አገልግሎት ለመስጠት ሶስት የአጣዳፊ ጊዜ ቡድኖችን አሰማርተናል። በዚህም ባደራጀናቸው የተለያዩ ሆስፒታሎች ውስጥ በ ስሮች የሚቆጠሩ የቆሰሉ ሰዎች ህክምና እንዲያገኙ ማድረግ ችለናል ብለዋል። ክራይም ቦል ኮንጎ ውስጥ ለመደፈር እየተጋለጡ ያሉ ሴቶች ቁጥር በአስደንጋጭና በአሳሳቢ ሁኔታ እያሻቀበ ነው። በመሆኑም አፋጣኝ ጣልቃ ገብነትና ድጋፍ ያስፈልጋል። ለተጎጂዎቹ አስቸኳይና ተከታታይ የሆነ የምክርና የሥነ ልቦና ድጋፍ አገልግሎት ያስፈልጋቸዋል። አይሲአርሲ ከእነዚህ ሁሉ ችግሮቹ ጋር አዳዲስ ግንባሮችን እየተጋፈጠ ነው። ጥሬ ሥጋ የኮሶ ችግር እንዳለው ለኢትዮጵያ ሰው ይነገረዋል። ሌላም እኮ ብዙ አስጊና ውስብስብ የጤና ችግሮች አሉት። ጥሬ ሥጋ እንደ ሳልሞኔላና ኢኮሊ ዐይነትም ሁሉ ይሰፍሩበታል። አቤት ጥሬ ሥጋ ሲመቻቸው ይላሉ የሥነ ምግብ ጤና አጥኚዎቹ ለእነዚህ ገዳይ ተውሳከ ተውሳክ ሁሉ። እንግዲህ ይህ እንደ ደም ብዛት እንደ ሪህና የመሳሰሉት የጤና ምስቅልቅሎች ሳይጠቀሱ ነው። ማርቴ ፋንደር ቮልፍ አዲስ አበባ ውስጥ ዞር ዞር እያለች አንዳንድ ሰዎችን ጠያይቃ ነበር። ስለ ቁርጥ ሲባል የሉካንዳ አዘውታሪዎቹን ብሩክንና ሱራፌልን አነጋግራለች። ጥሬ ስጋ ባህላችን ለእኛ መብላታችን ፈረንጆች ሊገርማቸው ይችላል። ነገር ግን ጥሬ ስጋ ማለት ለእኛ ልክ ለእነሱ ሱሺ እንደማለት ነው። ይሄ ስጋ በተፈጥሮ ጣፋጭ የሚሆነው ገና አዲስ ስጋን ደምም ስላለው፣ ሱስነት ያስይዛል። ጥሩ ነው። ደም ነው የሚያጥም፣ ጣፋጭ የሚያደርገው ደም ነው። ደሙ ስለማይጠበስ ጣፋጭ ነው። ትወደዋለህ። ከዛ በኋላ ትለምደዋለህ። ቅልምርክ በኋላ ደግሞ እሱን ትበላ ነው ደስ የሚልህ። ሁል ጊዜ ነው። መቼም ድሮ ጦር የማይለያቸው ኢትዮጵያውያን እሳት ቢጭሩ ለጠላት መጋለጥ ስለሚሆን በየዱሩ በየጫካው ሲፋንኑ የጣሉትን ግዳይ ጥሬውን ይገነጥሉት ነበርና ሥጋም እየበሉ አሸንፈው ኖሩ ይባላል። እንዲያም ሆነና ታዲያ ጥሬ ሥጋ ከኢትዮጵያ ሰው ጋር ተዋሃደና ባህሉ ሆነ ይባላል። ያመጋገቡ የልማ ምግብ ቤት ባለቤት አቶ ተመስገን ልማ እኔ ጥሬ ሥጋ ሳልበላ ውያድሬ አላውቅም፣ ግን ምንም የሆንኩት ነገር የለም ብለዋታል ለማርታ። ዛሬ በሀገሪቱ ውስጥ የራሳችን የከብቶች ማመላለሻ እና የስጋ ማቅረቢያ ተሽከርካሪዎች አሉን። ልኳንዳ እኛ ብቻ ነን። ስጋችን በግብርና ሚኒስቴር ሁልጊዜ ይመረመራል። ኮሶም ሆነ ሌላ ተውሳኪ የለውም፣ ጤነኛ ነው ብለዋል አቶ ተመስገን። የአሜሪካን ሕክምና ማዕከሉ ዶክተር አከዛጣ እመግን እባካችሁ ስጋ ጥሬውን አትብሉ ሲሉ ከሚወተው ውቱቱ ናቸው። ብዙ ጊዜ ሰዎች ለልብ ሕመምና ተያያዥ ለሆኑ የማይተላለፉ የጤና ችግሮችም ይጋለጣሉ። ብዙ ሰው ጮማ ይወዳል። ይህ ደግሞ ሰውን ለብዙ አደጋ ያጋልጠዋል ብለዋል ዶክተር አከዛት። እንግዲህ ጥሬ ሥጋ አትብሉ እየተባለ ነው። ለምን አትብሉ እንደሚሉም ባለሙያዎቹ እየተናገሩ ነው። የሚሰማ ጆሮ ያለው ይስማ። የሰማውም ላልሰማው ያሰማ ጤና ይስጥልኝ የተከበራችሁ አድማጮች ከቪኦኤ አፍሪካ የጤና አውታር ሶሎሞን አባተ ነኝ በጤና አምሹ በጤና ሰንብቱ